የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ለዶች ቨለ እንደተናገሩት በፓርቲው አመራሮች እና አባላት ላይ የተጀመረው እስር ወከባ ተጠናክሮ ቀጥሏል ብለዋል። አሁን ለጊዜው በደረሰኝ መረጃ መሰረት ህዳር ሀያ ስምንት እና ሀያ ዘጠኝ ባህር ዳር እና ደቡብ ወሎ ሀይቅ አካባቢ የሚገኙ ከፍተኛ አመራር አባሎቻችን መታሰራቸውን አውቃለሁ። ለምሳሌ የሚያስማቸው ከደረሰኝ ከባህር ዳር መልካሙ ታደለ የባህር ዳር አካባቢ አስተባባሪ የሆነ ሰው ነው። ከዚህም በፊት በተደጋጋሚ ታስሮ የተፈታ ሰው ነው። አሁንም እንደዚሁ ብርሸለቆ ተልኮ ታስሮ የነበረ ነው። አሁንም እንደገና በምን ሁኔታ እንደሆነ ምክንያቱን ባናውቅም ታስሯል። ሲሳይ ታፈረ እና ወርቁ ጥላሁን የሚባሉ እንደዚሁ ከፍተኛ አመራሮቻችንም እዛው የሚገኙ ታስረዋል። ደቡብ ወሎም እንደዚሁ ሀይቅ ወረዳ ላይ የሚገኙ ድርሳን ብርሃኔ፣ አንዳርጌ አባይ፣ ዮናስ ሶሎሞን እና መሐመድ አሊ የሚባሉ አራት አባሎች ታስረዋል። የአስቸኳይ ጊዜ አዋጅ ከታወጀ በኋላ ባሉት ሁለት ወራት ውስጥ የታሰሩ አባሎቻችሁ ምን ያህል ይሆናሉ ለሚለው ጥያቄያችን ኢንጂነር ይልቃል ጌትነት ሲመልሱ አስቸኳይ ጊዜ አዋጁ ከወጣ በኋላ እንግዲህ ወደ ባለኝ መረጃ ነው አሁን ያሉበትን ሁኔታ የማናቀው ይሄው የጅምላ ፈሳው የሸሻቸው ከቤተሰባቸው ርቀው የሚገኙ ብዙ አባሎቻችንና በምን ሁኔታ እንዳሉ አናውቅም። ነገር ግን ባለይ መረጃና በትክክል የታሰሩ ወደ መቶ አምሳ አባላት የሚሆኑ ታስረዋል። ታሰሩ የተባሉ አባሎቻችሁ በምን አይነት ሁኔታ ላይ ይገኛሉ? ፓርቲውም ሆነ ቤተሰብ አሊያም ጠበቃ ይጎበኛቸዋል ወይ ለሚለው ጥያቄያችንም ተከታይን ብለዋል ኢንጂነር ይልቃል ጌትነት። አሁን ባሉበት ሁኔታ የጦር ካምፖ አሉ ከመባል በፊት ለምሳሌ አሁን አዲስ አበባ ያሉትን ብቻ ብጠቅስልህ ወደ አዋሽ አርባ አካባቢ በሚገኝ የጦር ማሰልጠኛ ካምፖ ውስጥ ይገኛሉ ከመባሉ በስተቀር እዛ ሄዶ መጠየቅ አይቻልም። በምን ሁኔታ እንዳሉም ማወቅ አይቻልም። እዛም ባሉበት ሁኔታ ምግብ ያግኙ አያግኙ የሚቆዩበት ሁኔታ ለምን እንደሆነ አናቅም በምንም ሁኔታ አናውቅም። ሌሎች ደግሞ እዚሁ አዲስ አበባ አካባቢ በየፖሊስ ጣቢያው ያሉ ሰዎች አሉ። ለምሳሌ እነ ወይንሸት ሞላን በተመለከተ ወረዳ ሀያ አራት ቦሌ አካባቢ ነው ያለችው። ነገር ግን ማግኘትም በምን ሁኔታ እንዳለችም ምግብ ከማቀበሉ ማወቅ አልቻልም። በየወረዳውም እንደዚሁ ነው። በየጦር ካምፖ የተላኩ አሉ። በተለያየ ቦታ በብር ሸለቆም እንዲሁም በጦላይ አካባቢ ያሉ እንዳሉ አውቃለሁ። ነገር ግን በምን ሁኔታ እንዳሉ አይታወቅም። አንዳንዶችን ደግሞ አሁን ቅርብ ጊዜ ያሰሯቸው በየወረዳ ፖሊስ ጣቢያው እንዳሉም አውቃለሁ። እንግዲህ ይሄ ነው። አሁን ደግሞ ሌላ ልዩ ነገር በተጨማሪ ሁኔታ አሁን አዲሱ ጌታነህ የተባለው የህግ ጉዳይ ኃላፊያችን ትናንትና ታህሳስ ሶስት ለአራተኛ ጊዜ ለጊዜ ቀጠሮ ፍርድ ቤት ቀርቦ ሀያ ስምንት የጊዜ ቀጠሮ ቀን ጠይቆበታል። እስካሁን ድረስ ምንም የቀረበበት ክስ የለም። በዚህ ሁኔታ እንግዲህ በማዕከላዊ እየተሰቃየ ይገኛል። በአጠቃላይ የሰማያዊ ፓርቲ አባላት ህግ አለ ብለው የብዙሀን ፓርቲ ዲሞክራሲ አለ ብለው ከራሳቸውን ህይወት ከማሻሻል አልፎ ለሀገራቸውና ለማህበረሰባቸው ይጠቅማል ያሉትን ነገር በመስራታቸው፣ በመናገራቸው፣ ለእውነት በመቆማቸው ህይወታቸውም እየተሰናከለ ትምህርታቸው እየተቋረጠ ቤተሰባቸው እየተበተነ በየጦር ካምፑና በየእስር ቤቱ በአስቸጋሪ ሁኔታ ውስጥ ይገኛሉ። ዮሐንስ ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም